የኢትዮጵያ ሰብአዊ መብቶች ኮሚሽን ሕገ ወጥና የዘፈቀደ እስራት ሲል በጠራው ሁኔታ በአፋር ክልል ሰመራ ከተማ ውስጥ ተይዘው የሚገኙ የትግራይ ተወላጆች አሁንም በበረታው የወቅቱ ሞቃት የአየር ጠባይና በበሽታ ምክንያት እናቶችና ሕጻናት እየታመሙ መሆናቸውንና የሰዎች ሞትም መቀጠሉን ለአሜሪካ ድምጽ ገልጸዋል። ይኖሩበት ወደ ነበረው አካባቢ እንዲመለሱ እንዲደረግም ጠይቀዋል። በሌላ በኩል የትግራይ ክልላዊ መንግስት የውጭ ግንኙነት ጽፈት ቤት መሆኑን የሚናገረው ቢሮ በመላ ሀገሪቱ በማንነታቸው ምክንያት በጭካኔ ተይዘዋል ሲል የገለጻቸውና በአስር ሺዎች የሚቆጠሩ ያላቸው የትግራይ ተወላጆች እንዲፈቱ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግ ጥሪ አድርጓል። የፌዴራልና የክልል ባለስልጣናት ምላሽን ለማካተት ያደረግነው ጥረት ለጊዜው ባይሳካም የአፋር ክልል መንግስት በቅርቡ ሰጥተዋቸው የነበሩ አስተያየቶችና የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን መግለጫዎች መልእክት አካቶ የትግረኛ ዝግጅት ክፍላችን ባልደረባ ገብረመድህን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ከወር በፊት ቪኦኤ በጉዳያቸው ዘገባ ከሰራ በኋላ የተወሰኑ መሻሻሎችን ማየት መጀመራቸውን ከአብአላ ከተማ ታፍሰው ሰመራ ከተማ ታስረው የሚገኙ የትግራይ ተወላጆች ይናገራሉ። ተሻሽሏል የምንለው ሰዎች እየመጡ ይጠይቁናል፣ ጋዜጠኞች ይገባሉ፣ የሰብአዊ መብቶች ድርጅቶች እየገቡ ነው ወደ መኖሪያ አካባቢያችሁ ትሄዳላችሁ የሚል ተስፋም እየሰጡን ነው። ለውጡ ይሄ ነው። መቼ ይሆን የምንወጣው የሚል ጭንቀት ግን አለብን። በተለይ ደግሞ በሴቶች፣ በሕፃናት፣ በነፍሰ ጡሮች በአካል ጉዳተኞችና ዕድሜያቸው ገፋ ባለሰዎች ላይ ከፍተኛ ጭንቀት አለ። አሁንም ከግቢው ውጪ እንደፈለጉ መንቀሳቀስ እንደማይችሉ የሚናገሩት ስማቸው እንዲገለጽ የማይፈልጉ ታሳሪዎች ሰሞኑን ለተወሰነ ሰዓት ወደ ባንክ መሄድና ስማርት ያልሆነ ተንቀሳቃሽ ስልክ መያዝ እንደተፈቀደላቸው ገልጸዋል። እዚያው ግቢ መሃል ታጥሮ ቤተሰብ ከቤተሰብ ባልና ሚስት እንዲሁም ልጅ ከወላጅ አባቱ ጋር መገናኘት እንደማይፈቀድ ይናገራሉ። ባል ለብቻው፣ ሚስት ደግሞ ለብቻዋ። ባለትዳሮችን ለሰባት ወራት ማለያየት ማለት እንዳይወልዱ ሆን ተብሎ የሚፈጸም አድራጎት ነው የሚል እምነት አለን። ስለምንስ ነው እንዲህ ያለ ነገር የሚፈጸምብን የሚል ጥያቄ አሳድሮብናል። ያለ አንዳች ክስና ያለ ፍርድ ለሰባት ወራት በአስቸጋሪ ሁኔታ ውስጥ መቆየታቸውን የሚገልጹ እስረኞች መሆናቸውን የሚናገሩ ሰዎች የክልሉ መንግሥት እማጣራው ነገር ስላለ ገና ለሁለት እና ለሶስት ወራት ይቆያሉ ማለቱ ተጨማሪ ጭንቀት እንደፈጠረባቸው አመልክተዋል። በተለይ ደግሞ በአሁኑ ወቅት ሙቀቱ ከ41 እስከ 43 ዲግሪ ሴልሺየስ በሆነበት እጅግ ከባድ ሁኔታ ለመቆየት አስቸጋሪ እንደሆነባቸው ገልጸዋል። የአፋር ክልል የአደጋ መከላከል እና ምግብ ዋስትና ጽሕፈት ቤት ኃላፊ መሐመድ ሁሴን ባለፈው ሳምንት ለቪኦኤ በሰጡት ቃል የትግራይ ተወላጆቹ ወደየቀያቸው ተመልሰው ኑሯቸውን እንዲቀጥሉ ኃላፊነት ወስደን እየሰራን ነው ብለው ስለሚወስድባቸው ጊዜም ተናግረዋል። አሁን እኛ በያዝነው ነው እቅድ መሰረት ከሁለት ወር እስከ ሶስት ወር ውስጥ ሰዎቹ ወደ ቀያቸው ይመለሳሉ የሚል የጋራ እቅድ ከተባበሩት መንግሥታት ተወካዮች ጋም ለመንግስትም ያንን እቅድ ይዘናል። የክልሉ መንግስት ሰዎቹ ታሳሪዎች ሳይሆኑ ከጥቃት ለመከላከል ለደህንነታቸው ሲባል በማቆያ መጠለያ ውስጥ ጥበቃ እየተደረገላቸው የሚገኙ ናቸው ብሏል። በዚህ አባባል የማይስማሙት የትግራይ ተወላጆች የሚመለከተው አካል ወደ መጡበት እንዲመልሳቸው አበርትተው እየጠየቁ ነው። የኢትዮጵያ ሰብአዊ መብቶች ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽናቸው ባወጣው መግለጫ ላይ በአፋር ክልል ሰመራ ከተማ ሰመራና አጋቲና ካምፕ ውስጥ ተይዘው የሚገኙት ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ሕገወጥና የዘፈቀደ እስራት በመሆኑ በአፋጣኝ ሊለቀቁ ይገባል። ወደ መኖሪያ አካባቢያቸውም እስኪመለሱ ድረስ በካምፕ ውስጥ ለመቆየት የሚፈልጉ ሰዎች ቢኖሩ በሙሉ ፈቃደኝነትና ያለማናቸውም አይነት የእንቅስቃሴ ገደብ ሊሆን ይገባል ብለዋል። ኮሚሽኑ ቁጥር ባይገልጽም የሞቱ ሰዎች መኖራቸውን የጠቆመ ሲሆን ቪኦኤ ያነጋገራቸው ታሳሪዎች ግን በህክምና እጦት ሕፃናትና ሴቶች የሚገኙባቸው ከ80 በላይ ሰዎች መሞታቸውን ተናግረዋል። በኮሚሽኑ የአፋር ክልል ሰብአዊ መብቶች ምርመራና ክትትል ዳይሬክተር ሰላማዊት ግርማይ ጉዳዩን በቅርብ እየተከታተሉ መሆናቸውን ስለሞቱት ሞቱት ሰዎች ቁጥርና የሞታቸው ምክንያት እንዲያጣራ ወደ ስፍራው አንድ ቡድን መላኩን አመልክተዋል። ቡድኑ ሥራውን ሲጨርስ ውጤቱ ለሕዝብ እንደሚገለጽም አስታውቀዋል። በዚህ ዘገባ ውስጥ ስለተነሱት ስሞታዎችና ሌሎችም ተያያዥ ጉዳዮች ከአፋር ክልል ባለስልጣናት ምላሽ ለማግኘት በተደጋጋሚ በስልክ ያደረገው ሙከራ ባለስልጣናቱ ስልካቸውን ባለማንሳታቸው አለመሳካቱን ዘገባውን ያጠናቀረው ገብረ ገብረ መድህን አክሎ ጠቁሟል። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል መንግስት የራሱን ሕግጋት እንዲያከብርና ዓለም አቀፍ ግዴታዎቹን እንዲወጣ ያሳሰበው የትግራይ ክልላዊ መንግስት የውጭ ግንኙነት ጽህፈት ቤት መሆኑን የሚናገረው ቢሮ በመላ ሀገሪቱ በሚገኙ የማጎሪያ ካምፖች ብሎ በጠራቸው እስር ቤቶች ውስጥ እየማቀቁ ይገኛሉ ያላቸውና በአስር ሺዎች ይቆጠራሉ ያላቸውን የትግራይ ተወላጆች እንዲፈታ የዓለም ማህበረሰብ ጫና እንዲያሳድር ሰሞኑን ባወጣው መግለጫ ጥሪ አሰምቷል። በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ወደ ፍትሕ ሚኒስቴር ቃል አቀባይ አቶ አወል ሱልጣን እና የፌዴራል ፖሊስ ቃል አቀባይ ጄላን አብዲ የእጅ ስልኮች ደውሎ ስልኮቻቸው ባለመነሳታቸው አስተያየታቸውን ማካተት አለመቻሉን ገብረ አክሎ ዘግቧል።